የሲዳማ ህዝበ ውሳኔ የመራጮች ምዝገባ ዛሬ በሁሉም የምርጫ ጣቢያዎች መጀመሩን የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አስታወቁ። ሰብሳቢዋ የሲዳማ ህዝበ ውሳኔ አጠቃላይ ሂደት በተመለከተ ለአገር ውስጥና ለውጭ ብዙሀን መገናኛ መግለጫ ሰጥተዋል። በሌላ በኩል ተመዝግበው የምርጫ ካርዳቸውን የወሰዱ መራጮች ዲሞክራሲያዊና ህገ መንግስታዊ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውና የምዝገባ ሂደቱ በጥሩ ሁኔታ በመካሄድ ላይ መሆኑን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ ልኮልናል። የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ኳን መድቅሳ ሁሉም ቁሳቁሶችና ስድስት ሺህ ገደማ የሚደርሱ የምርጫ አስፈጻሚዎች ወደ ምርጫ ጣቢያዎች መግባታቸውና በሁሉም የምርጫ ጣቢያዎች የሰላማ ውሳኔ ህዝብ የመራጮች ምዝገባ ዛሬ ጠዋትና ከሳት በሁሉም የምርጫ ጣቢያዎች መጀመሩን አስታውቀዋል። አስተባባሪዎችም አሰማርተናል። አስራ አምስት የሚሆኑ የማስተባበሪያ ማዕከላት አሉ። በአንዱ ማስተባበሪያ ማዕከል ውስጥ አንዳንዱ ቦታ ሁለት፣ አንዳንዱ ቦታ ሶስት ወረዳዎች ይገኛሉ። እሱን ፈጽመናል። የመራጮች ምዝገባ ቀን ዘግቶ የጀመረ ቢሆንም በአጠቃላይ የምርጫ ስራ ላይ የጊዜ ማሻሻያ እንደማይኖር ገልጸዋል። ውሳኔ ህዝቡ ሰላማዊ እንዲሆን በቂ የጸጥታ ስራ ተሰርቷልም ብሏል። ህዝበ ውሳኔውን ደህንነትና ጸጥታ ለማረጋገጥ አስፈጻሚ ዲፕሎይ ማድረግ ከመጀመራችንም አስቀድሞ በጣም ለረጅም ጊዜ ስንሰራበት የነበረው ነገር ነው እና ይህንን ለማረጋገጥ ሂደቱን ከምርጫው ቀን በፊትም በመራጮች ምዝገባ ሂደትም ውጤት አገላለጽም እና ከዛ በኋላ ባለው ጊዜ ፍጹም ሰላማዊ የሆነ ይዘት እንዲኖረው በጉዳዩ ላይ የሚመለከታቸው የህግ አስፈጽ ሚዎችን አካተን ስንነጋገርበት የቆየንበት ነገር ነው። በዛም መሰረት የፌዴራል የክልል እና የዞን እንዲሁም የከተማዋ በተለይ የሐዋሳ ከተማ አስተዳደር እዛ ላይ የሚሰሩ የጸጥታ ህግ አስፈጻሚ አካላት የተሟላ ዕቅድ አውጥተው የመራጮች የአስፈጻሚዎቻችንን ደህንነት የመራጮቻችንን ደህንነት በአጠቃላይ የሂደቱን ደግሞ ሰላማዊነት ለማረጋገጥ ምን ማድረግ እንዳለብን በጣም ለረጅም ጊዜ ስንነጋገር ቆይተን እቅድ አውጥተው በዛ መሰረት የትኛው ህግ አስፈጻሚ የት ቦታ ምን ያደርጋል የሚለውን ወስነን እየሰራ ነው ያለ። ነው ስለ ምርጫ አስፈጻሚዎች ገለልተኝነትና በምዝገባና በምርጫ ወቅት ስለሚጣሉ ክልከላዎችም ወይዘሪት ብርቱካን የሚከተለውን ተናግሯል። ክልከላን በሚመለከት በምርጫ ጣቢያዎች ውስጥ የህግ አስፈጻሚ ወይም የታጠቁ ሰዎች መግባት እንደሌለባቸው አስፈፃሚዎቻችን ያውቃሉ። ለህግ አስፈጻሚዎቹም ይነግረናል። በህግም ላይ በግልጽ የተቀመጠ ነው። የመራጮች ምዝገባ በሚደረግበትም ሆነ ድምጽ በሚሰጥ በሚያልቅበት ጊዜ የታጠቀ የህግ አስፈጻሚ ኃይል አሁን በአዲሱ ህግ ከሁለት መቶ ነው፣ የድሮ አምስት መቶ ሜትር ነው። በሁለት መቶ ሜትር ርቀት ላይ ነው መሆን ያለባቸው። የታጠቀ ኃይል ጣቢያ ውስጥ መገኘት የለበትም። ብቸኛው ጊዜ መቅረብ ያለባቸው ለምሳሌ ጣቢያው ተዘግቶ በሚቆለፍበት ጊዜ የሚፈጸም ስነስርዓት አለ። የእሽጉ ስነስርዓት በሚደረግበት ጊዜ የህግ አስፈጻሚዎች መፈራረም አለባቸው። ከዛ በኋላ ጥበቃው የነሱ ስለሆነ ጣቢያው ሊጋ ሊጠጉ ይችላል። ይሄ በግልጽ በእኛ በኩል ተገልጿል ለህግ አስፈጻሚዎች ዋና ስህተት ነው ተብሎ ሁሉ ቦታ የተፈጸመ ነገር ነው ብዬ አላስብም። ምናልባት ወንድማችን ጋዜጠኛው ከቪኦኤ በሄደበት ቦታ አይቶ ሊሆን ይችላል። ይሄንንም ተከታትለን እናርማለን። በፍጹም የታጠቀ ኃይል ጣቢያ ውስጥ መገኘት የለበት። የተለየ ችግር ተፈጥሮ አስፈጻሚው ወደ ውስጥ እንዲገባና ያንን ችግር ለመፍታት እርዳታ ያስፈልገኛል ብሎ ጥሪ ካላደረገለት በስተቀር። እየተደረገ ያለውን ቅስቀሳ በተመለከተም ውድድር አለ ለማለት በማያስደፍር ሁኔታ በሁሉም በኩል ቀርቦ ለመከራከርም ለመቀስቀስም የቀረበ አካል አለመኖሩን አስታውቀዋል በመግለጫቸው። በቅስቀሳ ወቅት ግን የመንግስት ተሽከርካሪ ሆነ ንብረት መጠቀም ፈጽሞ እንደማይቻል አሳስበዋል። ሁለት አማራጭ እስካሉ ድረስ የዚህን የህዝበ ውሳኔ ሂደት ሚዛናዊነት መጠበቅ የተመለከተ ከመነሻው ጀምሮ ምርጫ ቦርድ ይሄ አማራጮች ሁለቱ አማራጮች ማለት ነው የሚወክላቸው ወኪሎች እንዲኖረው የሚደግፈው አንዱ ጥያቄ የሚቃወመው እንደሚኖር ማለት ነው። የኔ ነው ብሎ የሚከታተለው የተለየ አስተዳደር አካል እንዲኖር ጠይቀናል። ስለዚህ ቅድም እንዳልኩት እንግዲህ ይሄ በጣም በአይነቱ የመጀመሪያ እንቅስቃሴም ስለሆነ ትንሽ ወሰብሰብ ያለ ይዘት አለው እና በዞኑ አስተዳደር በኩል ቀጥታ ጉዳዩን ለመከታተል የሚያስፈልገውን እገዛ ለማድረግ ያለ እና ይሄንን ይሄን ደግፋችሁ ምረጡ ብሎ ለማለት ያለ ፍላጎት አለ። ያው ቅድም እንዳልኩት በምክር ቤታቸው ደረጃ አይተወሰነም ስለሆነ አስፈጻሚው አካል ወይም የሚያስተዳደር መስሪያ ቤቱ ይሄንን ቀጥታ እያደረገ ነው ያለው። በሌላ በኩል ደግሞ እኛ ጋር የደረሰው የህዝበ ውሳኔው አደረጃጀት እኛ ጋር የመጣውና እኛ እንድናደራጀው ጥያቄ ደግሞ የቀረበው በማን ነው? በክልሉ ምክር ቤት ነው። ክልሉ ምክር ቤት ይህን ከማድረጉ ለእኛ ከመላኩ ጥያቄውን ከማቅረቡ በፊት እራሱ ተሰብስቦ በሲዳማ ዞን ምክር ቤት የተወሰነው ውሳኔ ተቀብየዋለሁ። ስለዚህ እኛን ወክሎ ምርጫ ቦርድ ይሄን ያስፈጽምልን ብሎ ጠይቋል። ከዛም የተነሳ በጀቱንም ሸፍኗል ህዝበ ውሳኔው እንዲደራጅለት። ከመነሻው ሁለቱንም ወገኖች በምናነጋግርበት ጊዜ ያው ዞሮ ዞሮ የተለያየ አማራጭ ያለው የህዝበ ውሳኔ ጥያቄ ስለሆነ በዚህኛው በኩል የክልልነት ጥያቄውን ደግፎ የሚነሳው ወይም የሚቀርበው የአስተዳደር አካል የታወቀ ነው። በደቡብ በኩል ምንድን ነው ሀሳቡ ስንል በጣም አስቸጋሪ ሁኔታ ውስጥ ነው ራሳቸውን ያገኙት። አርባ ደቂቃ ወይዘሮ ብርቱካን ሚደቅሳ መግለጫ ሰፋ ያለና በርካታ ጉዳዮችን የዳሰሰ ነበር። በሌላ በኩል ተመዝግበው የምርጫ ካርዳቸውን የወሰዱ መራጮች ዲሞክራሲያዊና ህገ መንግስታዊ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውን ተናግሯል። ጋራዥ ከሚሰራበት የስራ ገበታ ከነ ስራ ልብሳቸው ለመመዝገብ ወደ ምርጫ ጣቢያ የመጡት አቶ ሸዋ ገዛሃኝ መመዝገባቸውንና ለሄዳር አስር ምርጫ መዘጋጀታቸውን ተናግረው የመምረጥ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውን ገልጸዋል። ዲሞክራሲ ጥሩም ለማንኛውም ለዜጋ ቢ የሆነ ጥሩ አመለከትና ጥሩ ግንዛቤ ያለው ሚሰጥ መሆኑ ነው። በጣም ስርዓት ያለው ምዝገባ ሁኔታ ነው። የተዘናገቱ በመናኸሪያ ክፍለ ከተማ ያገኘናቸው አቶ ዮሴፍ ዮሐንስ በመራጭነት በመመዝገባቸው ደስተኛ መሆናቸው ነው የነገሩኝ። በሕገ መንግስቱ መሰረት የተወሰነ ቀኑ ደርሶ ህዝቡም ያንን ቀን በሕገ መንግስቱ መሰረት ጠብቆ እች ቀን በመድረሷ ሰው በጣም ደስተኛ ነው። ሕገ መንግስቱን በዚህ በጣም አፕሪሼት ማድረግ ፈልጋለሁ። ምክንያቱም ቃሉን ጠብቋል። በተባለው መሰረት ደግሞ ያው ቃሉ ለመጀመሪያ ጊዜ በክልልነት ለመደራጀት በሲዳማ ሃ ብሎ ህገ መንግስቱ ስራውን መስራት ስለጀመረ ብቻ በጣም ደስ ብሎኛል። ተመዝግቤ ያለው ካርዱ እጅ ያለው እና በጣም ደስ በሚል ሁኔታ ነው። ሰውም እየገባ እየተመዘገበ፣ ምንም ጫጫታ ምንም ጋጋታ ሳይኖር ማለት። የዋንዛ ምርጫ ጣቢያ አስፈጻሚ ወይዘሪት ታስር በበኩላቸው የምዝገባውን ሂደት በጥሩ ሁኔታ በማካሄድ ላይ መሆናቸውን ገልጻለች። መራጮች በሁሉም ጣቢያዎች ላይ በመመዝገብ ላይ ቢሆንም ቪኦኤ ተዘዋውሮ የተመለከታቸው ወይም የቃኛቸው ጣቢያዎች እምብዛም መጨናንቅ አይስተዋልባቸውም። ከዚህ ጎን ለጎን ከትናንት በስቲያ ጥቅምት 25 2012 ዓ.ም የተጀመረው የውሳኔ ህዝብ ቅስቀሳ ዛሬም እንደተለመደው በአንድ ወገን ብቻ በመካሄድ ላይ ነው ያለው። የቅስቀሳ ስራም ከሁለት ቀን በኋላ የሚያበቀም ይሆናል። የኢትዮጵያ ምርጫ ቦርድ የመደቧቸው የምርጫ አስፈጻሚዎች በሲዳማ ዞንና በሐዋሳ ከተማ በሚገኙ 1692 የምርጫ ጣቢያዎች ዛሬ የመመዝገብ ስራቸውን ጀምሯል ነው የተባለው። ዛሬ የተጀመረው የመራጮች ምዝገባም እስከ ህዳር 6 2012 ዓ.ም የሚቆይ ሲሆን ምርጫው ህዳር 10 2012 ዓ.ም ይካሄዳል ተብሎ ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም we